የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ አርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በግሸን አምባ በሚገኙ ባንኮች ከ67 ሚሊዮን ብር በላይ ተዘርፏል ሲሉ የቅርንጫፍ ስራ አስኪያጆች ተናገሩ። በኮምቢኔሽን የሚከፈት ነው። ባካቸው ተው የነገር የህዝብ ሀብት ነው ስላቸው ከአሸሪውን ሂደው አመጡት። እሱንም በግድ ፊት ቁልፉን ካወጡ በኋላ ገንዘቡን እያወጡ ሁሉንም ምንም ሳይቀር አውጥተው 28 ሚሊዮን ለሀገረ ስብከቱ የሚካፈት የቤተክርስቲያን እድሳት ከ2 ሚሊዮን በላይ። ስለዚህ በጠቅላላ የእኛ ባንክ የተወሰደው 63 ሚሊዮን 22712 ብር ወሰዱ። የሰማችኋቸው የአቢሲኒያ ባንክ ግሸን ደብረ ከርቤ ቅርንጫፍ የኦፕሬሽን ስራ አስኪያጅ ዘውዱ ቀናው ናቸው። ይህን የተመለከተው ዘገባ በምሽቱ አብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው ጥቅምታንት 2017 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምናመሽታችኋል። የአርብ ምሽት የአሜሪካ ድም ዝግጅታችን አሁን ጀመረ። አስማማየኑ እያስተናግድኳችሁ እስከ ምሽቱ አራሳት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ እንግዶ ወልደዚ አብሮኛለ። የስዲዮ ቅንብሮ ይመራለን። ኤልያስ አስማረ ነው የምሽቱ ዋና አዘጋጅ። ቆንጅ ታየናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ቪኒስ ኮም፣ እንዲሁም በፌስቡክ አትቪ አማሪክ ላይ በቀጣይ የተከታተላችሁን ከኛ ጋር ማምሸት ትችላላችሁ። አሁን ቀጥታ የምናልፈ ወደ ዓለም ዜናዎች ነው። እንግዲህ ጠብቃችኋል፣ እንደምናመሻያችሁ የኦሮሞ ነጻነት ሰራዊት ማዕከላዊ ዞን ሰላማዊ መፍትሄ መሻቱን በመልካም እንደሚቀበሉ ሽመልስ አብዲሳ አስታወቁ። በተባበሩት መንግስታት ለሚደገፈውና በሄይቲ ለተሰማራው ልዑክ ተጨማሪ ስድስት መቶ የፖሊስ አባላትን እንደሚልኩ የኬንያው ፕሬዚዳንት ዊልያም ሩቶ ዛሬ አስታውቀዋል። እንዲሁም ቻይና በታይዋን ላይ ከምትፈጽመው ወታደራዊ ትንኮሳ ትታቀብ ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አርብ አስጠነቀቁ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኦሮሞ ነጻነት ሰራዊት ማዕከላዊ ዞን በኦሮሚያ ክልል ያለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ መሆኑን በመልካም እንደሚቀበሉ የክልሉ ፕሬዚደንት አቶ ሽመልስ አብዲሳ ትናንት ምሽቱን በፌስቡክ ገጻቸው ላይ አስታውቋል። ክልሉ ከቡድኑ ጋራ ሊደረግ ስለሚችል የሰላም ንግግር ሁሉንም አስፈላጊ ሁኔታዎች ይፈጥራል ያሉት ፕሬዚደንቱ ክልሉ ከየትኛው የኦሮሞ ነጻነት ሰራዊት የማዕከላዊ ዞን አዛዥ ጋር እንደተገናኘ በስም አልጠቆሙም። የአቶ ሽመልስ አብዲሳ መግለጫ የመጣው ከኦሮሞ ነጻነት ሰራዊት አዛዦች ውስጥ አንዱ የሆኑት ጃል ሰኚ ነጋሳ በክልሉ ያለው ግጭት በሰላማዊ መንገድ እንዲፈታ ፍላጎት እንዳላቸው በገለጹ ከሁለት ሳምንታት በኋላ ነው። በኢትዮጵያ ወታደራዊ ባለሥልጣናት በተመቻቸና ከተመረጡ የመገናኛ ብዙኃን ድርጅቶች ጋር ከሁለት ሳምንት በፊት በተደረገ የስልክ ሉ ውይይት ላይ የኦሮሞ ነጻነት ሰራዊት የቀድሞው የማዕከላዊ ዞን አዛዥ የነበሩት ጃልሰኝ ነጋሳ ጃል መሮ ወይም ኩማ ድሪባ በሚል ከሚታወቁት የሰራዊቱ ዋና አዛዥ ጋር የነበራቸውን ግንኙነት አቋርጫሉ ብለዋል። የኦሮሞ ነጻነት ሰራዊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከስደት ወደ ሀገር ቤት ከተመለሰውና ታግዶ ከነበረው የኦሮሞ ነጻነት ግንባር ኦነግ የተገነጠለ ቡድን ነው። ቡድኑ ያሉት ቅሬታዎች የኦሮሞ ህዝብ ህዝብ መገለል ይደርስበታል፣ እንዲሁም በፌዴራል መንግስቱ ትኩረት አይሰጠውም የሚል እንደሆነ ሲገለጽ ይቷል። በኦነግና በኢትዮጵያ ፌዴራል መንግስት መካከል በታንዛኒያ ከፊል ራስ ገዝ በሆነችው የዛንዚባር ደሴት ላይ ባለፈው ዓመት የተደረገው ንግግር ካለ ውጤት ተበትኗል። ኬንያ ወደ ሄይቲ ተጨማሪ ኃይል ልትልክ ነው። በተባበሩት መንግስታት ለሚደገፈውና በሄይቲ ለተሰማራው ልዑክ ተጨማሪ ስድስት መቶ የፖሊስ አባላትን እንደሚልኩ የኬንያው ፕሬዝደንት ዊሊያም ሩቶ አስታውቀዋል። በወሮበሎች በምትታመሰው ሄይቲ የተሰማራውን ዓለም አቀፍ ልዑክ እንድትመራ ኃላፊነት የወሰደችው ኬንያ በመጀመሪያው ዙር ስምሪት አራት መቶ የፖሊስ አባላቶቿን ልካለች። የፖሊስ አባላቱ ከስምሪት በፊት የሚሰጠውን ስልጠና ማጠናቀቃቸውንና በሚቀጥለው ወር ለስምሪት ዝግጁ እንደሚሆኑ ሩቶ ከሄይቲ ጊዜያዊ ጠቅላይ ሚኒስትር ጌሪ ኮኔል ጋር በሆነው በሰጡት መግለጫ አስታውቀዋል። ኬንያ ወደ ሄይት የምትልከው የፖሊስ ኃይል እስከ 2500 ሊደርስ እንደሚችል የኤኤፍፒ ዘገባ አመልክተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የጎርፍ አደጋ ደቡብ ሱዳንን ማወቁ ቀጥለዋል። በደቡብ ሱዳን በተደጋጋሚ በመከሰት ላይ ባለው የጎርፍ አደጋ ምክንያት 893ሺህ የሚሆኑ ሰዎች ችግር ላይ መውደቃቸውንና ከ241ሺህ በላይ የሚሆኑት ደግሞ መፈናቀላቸውን የተመድ የሰብአዊ መብቶች ማስተባበሪያ ቢሮ ኦቻ አስታውቋል። ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የሆነችው ደቡብ ሱዳን ለአስርተ ዓመታት ያልታየ የጎርፍ አደጋ እንደገጠማት የረድኤት ድርጅቶች ሲያስጠነቅቁ ሰንብተዋል። ጎርፍ በመላ አገሪቱ ተፈናቃዮችን አደጋ ላይ መጣሉን ቀጥሏል፣ ብሏል ኦቻ ባወጣው መግለጫ። ከፍተኛ ዝናብና ጎርፍ 15 የመተላለፊያ መንገዶችን በመዝጋቱ ወደ ህዝቡ ለመድረስ አስቸጋሪ እንደሆነ ቢሮ አስታውቋል። በደቡብ ሱዳን ከሚገኙት 78 ወረዳዎች ውስጥ በ42 አውራጃዎች የሚገኙ ነዋሪዎች በጎርፉ ምክንያት ሕይወታቸው ሊመሳቀል እንደቻለም ታውቋል። በእንደ አውሮፓን አቆጣጠር 2011 ነጻነቷን የተቀዳጀችው በዓለም ወጣቱ አገር ደቡብ ሱዳን አለመረጋጋት፣ ሁከት፣ የኢኮኖሚ ድቀት እንዲሁም እንደ ድርቅና ጎርፍ የመሰሉ የተፈጥሮ አደጋዎች ሲያውኳት ከርመዋል። በመጨረሻም አድማጮች፣ ወደ ሩሲያ ለሥራ ያቀኑት አፍሪካውያን ለዩክሬን ጦርነት የሚውል ድሮን እንዲገጥሙ ተደርገዋል ተባለ። በርካታ ጥቅማጥቅሞች ቃል ተገብቶላቸው ለሥራ ወደ ሩሲያ ያቀኑት አፍሪካውያን በሆቴልና መስተንግዶ ዘርፍ እንደሚሰማሩ ቢጠብቁም በኢራን ተነድፈው ሩሲያ ውስጥ የሚመረቱት ድሮኖች መገጣጠሚያ ፋብሪካ እንዲሰሩ መደረጉ ታውቋል። ድሮኖቹ በዩክሬን ላይ ጥቃት ለመፈጸም እንደሚውሉም የአሶሴትድ ፕሬስ ዘገባ አመልክተዋል። ከዜና አገልግሎቱ ጋር ቃለመጠይቅ ያደረጉት አንዳንዶቹ ሴቶች ረጅም ሰዓት ለመስራት እንደሚገደዱ፣ የክፍያና የትምህርት ስምሪትን በተመለከተ ቃል የተገባላቸው እንዳልተፈጸመ ተናግረዋል። ቆዳቸው ላይ ጉዳት ከሚያደርሱ መርዛማ ኬሚካሎች ጋርም ለመስራት እንደተገደዱ አስታውቀዋል። በጦርነት ላይ ያለችው ሩሲያ የገጠማትን የሰራተኛ እጥረት ለማቃለል ከኡጋንዳ፣ ሩዋንዳ፣ ኬንያ፣ ደቡብ ሱዳን፣ ሴራሊዮን እና ናይጄሪያ እንዲሁም ከስሪላንካ ዕድሜያቸው ከ18 እስከ 22 ዓመት የሆኑ ሴት ሰራተኞችን ስትመለምል ቆይታለች። የሞስኮ የጦር ማምረቻ ፋብሪካዎችም ልምድ በሌላቸውና ሁለት መቶ በሚሆኑ አፍሪካዊ ሴቶች እንዲሁም ሩሲያዊ የሙያ ተማሪዎች እጅ ሊወድቁ መቻላቸውን ከስፍራው የምርመራ ሪፖርት ማድረጉን የጠቀሰው የአሶሴትድ ፕሬስ ዘገባ አመልክተዋል። አድማጮች፣ የምሽቱ ዜና በዚህ ተጠቃሏል። ወደ አስማማ መልሳቸዋሉ። እንግዱ ለዓለም ዜናዎች አመሰግናለሁ። እኛ አድማጮቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኘውን የአርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። እያስተናገድኳችሁ ያለው ያለሁት አስማማየ ነው። እኔ በምሽቱ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገባዩ ናት። የስቱዲዮ ቅንብሩን ይመራለን ኤልያስ አስማሪ። የዝግጅቱ ዋና አዘጋጅ ደግሞ ቆንጅታየናት። ቀጥላ የምናልፈው ወደ ምሽቱ አብይረስ ነው። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ግሸን አምባ በሚገኙ ሁለት ባንኮች ላይ ማነታቸው ያልታወቁ ታጣቂዎች በፈጸሙት ዘረፋ ከ67 ሚሊዮን ብር በላይ ወስደዋል ሲሉ የሁለቱ ባንኮች የአካባቢው ቅርንጫፍ ስራ አስኪያጆች ተነግረዋል። በግሸን አካባቢ የሚገኙት የአቢሲኒያ ና ጸደይ ባንኮች ቅርንጫፍ ስራ አስኪያጆች ደሴ ላይ በጋራ በሰጡት መግለጫ ዘረፋው የተፈጸመው ባለፈው መስከረም 25 ቀን 2017 ዓ ም ነው በማለት አስታውቀዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ወሎ አገረ ስብከት ስራ አስኪያጅ ለአካባቢ ማህበረሰብ ና ወደ ስፍራው ለሚመጡ ምእመናን አገልግሎት እንዲሰጡ ተከፍተዋል ባሏቸው ባንኮች ላይ የተፈጸመ ያሉትን ዘረፋ ማውግዘዋል። የባንኮቹ ዋና መስሪያ ቤቶች ግን የቅርንጫፍ ስራ አስኪያጆች መሆናቸውን የገለጹት ኃላፊዎች ይፋ ባደረጉት የዘረፋ ጉዳይ ላይ ያወጡት ይፋ መግለጫ የለም። የአሜሪካ ድምፅ ሁኔታውን ከዋና መስሪያ ቤቶች ለማጣራት ያደረገው ጥረትም ለጊዜው አልተሳካም። መስፍን አድራጌ በዚህ ጉዳይ ላይ ተጨማሪ ያለው በደቡብ ወሎ ዞን አምባሰል ወረዳ በሚገኘውና በኦርቶዶክስ ተዋህዶ ክርስትና እምነት ተከታዮች ዘንድ በስፋት በሚጎበኘው ግሸን አምባ አካባቢ በሚገኙት የአቢሲኒያና ጸደይ ባንኮች ላይ የታጠቁ ሰዎች ፈጸሙት የተባለውን ዘረፋ የቅርንጫፎቹ ስራ አስኪያጆች መሆናቸውን የጠቀሱ ሰዎች ይፋ ያደረጉት ትናንት ማለትም መስከረም 30 ቀን 2017 ዓ ም በደቡብ ወሎ ከተማ አስተዳደር አዳራሽ በሰጡት መግለጫ ነው። ከሁለቱ ባንኮች በድምሩ ከ67 ሚሊዮን ብር በላይ ተወስዷል ሲሉ የቅርንጫፍ ስራ አስኪያጆቹ በዚሁ መግለጫቸው አስታውቀዋል። የአቢሲኒያ ባንክ ግሸን ደብረ ከርቤ የቅርንጫፍ ኦፕሬሽን ስራ አስኪያጅ መሆናቸውን የገለጹት ዘውዱ ቀን ነው መስከረም 25 ቀን 2017 ዓ.ም ከቀኑ 11 ሰዓት እስከ እኩለ ሌሊት ባለው ጊዜ ውስጥ ማንነታቸው ያልታወቁ ታጣቂዎች ፈጸሙት ባሉት ዘርፊያ ከባንኩ ከ63 ሚሊዮን ብር በላይ ተወስዷል ብለዋል። ከቀኑ 11 ሰዓ ተኩል ነበረ። በጣም ስራ በዝቶብን ነበር። የባል ስራ ነው። ሰዓት ላፊ ሁላ ነበር የምንሰራው ተጨናንቀና ማህበረሰብ በጣም በትልቁ እያገለገልን ነበር የባህሉን ማህበረሰብ እያገለገልን እያሉ የታጠቁ ኃይሎች ቢሮችን መጡና እንዳትንቀሳቀሱ፣ እንዳትናገሩ በማለት አስቀመጡን። ካዝናውን ትከፍታለህ የሚል ጥያቄ ተነሳብኝ። ካዝናው አልከፍትም በሚል ሰዓት በሰደፍ መታኝ። እጅና እጀን ይዘው ቁልፉን አውጥተው ሂደው ቢሞክሩት እምቢ አላቸው። እምቢ ስላቸው መጠነ ደግሞ መሬት ላይ ጣለኝ። በመጨረሻ እኔ ብቻ አይደለም ይሄ በኮምቢኔሽን የሚከፈት ነው። ባካችሁ ተው፣ ይሄ ነገር የህዝብ ሀብት ነው ስላቸው ከአሸሪውን ሂደው አመጡት እሱንም በግድ ቁልፉን ካወጡ በኋላ ገንዘቡን እያወጡ ሁሉንም ምንም ሳይቀር አውጥተው 28 ሚሊዮን ለሀገረ ስብከቱ የሚካፈል የቤተ ክርስቲያን እድሳት ከሁለት ሚሊዮን በላይ ስለዚህ በጠቅላላ እኛ ባንክ የተወሰደው 63 ሚሊዮን 22712 ብር ወሰዱ። ከዛ ተጭሆ የቤተ ክርስቲያኑ አደወል ተደወለ ሁሉም ካህናት መነኮሳት ወጣ የተሰራውን ሁሉ አየ። የጸደይ ባንክ ግሸን ማርያም ቅርንጫፍ ስራ አስኪያጅ መሆናቸውን የገለጹት አማረ ማሞ በበኩላቸው በተመሳሳይ ቀን በታጣቂዎች ተፈጸመ ባሉት ዘረፋ ከ4 ሚሊዮን ብር በላይ መወሰዱን አመልክተዋል። በቀን 25/01/2017 የቀን ስራችንን ሰርተን ከገባን በኋላ ከሌሊቱ አምስት ሰዓት ተኩል ላይ ነው ፊታቸውንም ማሳየት ያልፈለጉ ጸጉራቸውን ማሳየት ያልፈለጉ ጭምብልና ሽርጥን በመልበስ ከመኖሪያ ቤቴ አስገድደው የወሰዱበት ሁኔታ ነው ያለው። እኔን የመምታትና የመደብደብ ሂደትን ካካሄድ በኋላ የበር ቁልፍ ቀምጠው ከሄዱ በኋላ ቢሮ ላይ ሲሄድ ሁለቱን ጥበቃዎች ታግተዋል። እኔም ሲሄድ ኖርማሊ ታጋች ነው የሆንኩት። ቁልፉን ከጀ ካተቀበሉ በኋላ በር ከፈቱ። በር ሲከፈት ወደ ውስ ውስጥ ላይ ግን ገብተው ካዝናውን ቁልፉንም ፓስዋርዱንም ስለማያውቁት ትከፍታላችሁ፣ አትከፍቱ፣ የማትከፍቱ ከሆነ በሕይወታችሁ የምትከፍቱ ከሆነ ግን ያው ሕይወታችሁን እናስተርፍላችኋል የሚል ዛቻን አስፈራሩ። ከዛም በኋላ የመጨረሻ ተግባራችን ምንድነው? ካዝና ከፍቶ ገንዘቡን መስጠት ነው። በቤተ ክርስቲያኗ ጥያቄ በአካባቢው ያለውን ሕዝብና ወደ ስፍራው የሚመጣውን ምዕመን ለማስተናገድ ተቋቁመዋል ባሏቸው ባንኮች ላይ ተፈጸመ ያሉትን ዝርፊያ ያወገዙት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት ስራ አስኪያጅ ቆሞስ መምህር አባ ላይኩኖ እንዲፍራው ናቸው። ድርጊቱ እንደ ስጋዊ ህግም ወንጀል ነው፣ እንደ ቤተ ክርስቲያንም ኃጢአት ነው። በመፈጸሙም ደግሞ አዝነናል። በተለይ አቢሲኒያ ባንክ እዛው እግዚአብሔራዊ ግቢ ውስጥ ከቤተ ክርስቲያኗ ቤት ተከራይቶ ነው የሚሰራው። መጀመሪያም ባንኩ ወደዛ ቦታ እንዲሄድ የጋበዘችው ቤተ ክርስቲያኗ ናት። ምክንያቱም ግሸን ላይ በዓመት የሚከበሩ አንድ ሶስት በዓላቶች አሉ፣ ታልቅ በዓላቶች። ለዛ የሚመጣው ህዝብ እየተቸገረ ስለነበረ፣ ደሞዝም በየወሩ በካሽ መክፈል በዚህ ዘመን አግባብ ስላልነበረው ባንክ ይግባ ብለን ጠይቀን አቢሲኒያ ባንክን ጋብዘን ያስገባ ነው። እኛንን በዚህ ደረጃ ግሸን ቦታ ላይ ይሄ መፈጸሙ በጣም አሳዝኖናል። በደቡብ ወሎ ዞን ግሼን አምባ አካባቢ በሚገኙት የአቢሲኒያ እና ጸደይ ባንኮች ቅርንጫፎች ላይ በታጠቁ ሰዎች ተፈጸመ የተባለውን ዝርፊያ በተመለከተ የሁለቱም ባንኮች ዋና መስሪያ ቤቶች እስካሁን ያወጡት ይፋዊ መግለጫ የለም። የባንኮቹ ቅርንጫፍ ስራ አስኪያጆች መሆናቸውን የጠቀሱት ኃላፊዎች ይፋ ያደረጉትን የዘረፋ መረጃ ከዋና መስሪያ ቤቶቹ ለማረጋገጥ ያደረግነው ጥረትም ለጊዜው አልተሳካም። ከደቡብ ወሎ አስተዳደርና ፖሊስ መምሪያ ማብራሪያ ለማግኘት ያደረግነው ጥረትም አልሰመረም። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ በተለያዩ አካባቢዎች የሚደረጉ እገታዎች፣ ዘረፋና መሰል የሰብአዊ መብቶች ጥሰቶች እንደሚያሳስበው የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ባወጣቸው ሪፖርቶቹ መግለጹ ይታወሳል። ማንኛውም አካል በሲቪል ሰዎችና ሲቪል ተቋማት ላይ ያነጣጠሩ ጥቃቶችን ከማድረስ እንዲሁም የነዋሪዎችን የዕለት ተዕለት እንቅስቃሴ ከሚያውኩ ተግባራት እንዲቆጠብ ጥሪ ሲያስተላልፍም ቆይቷል። ኮሚሽኑ ከሰኔ ወር 2015 እስከ ሰኔ ወር 2016 ዓ ም ያለውን ጊዜ በሚሸፍነው ለሶስተኛ በጀት ዓመት ይፋ ባደረገው አመታዊ ሪፖርቱም በርካታ የአገሪቱ አካባቢዎች በትጥቅ ግጭት ውስጥ ያሉ ወይም ያለፉ በመሆናቸው በማህበራዊና ኢኮኖሚያዊ መብቶች ላይ አሉታዊ ተጽዕኖ ማሳደሩን አብራርቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ አድማጮቻችንና ተመልካቾቻችን በመከታተል ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ረስ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ዘገባችን የፓስፖርት የጊዜ ገደብ ወደ አስር ዓመት ሊራዘም ነው የሚለው ነው። በኢትዮጵያ የሚሰጠው ፓስፖርት የአገልግሎት ቆይታው ከአምስት ዓመት ወደ አስር ዓመት ከፍ እንደሚል የኢሚግሬሽንና የዜግነት አገልግሎት አስታወቀም። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት ዛሬ ለጋዜጠኞች በሰጡት መግለጫ ከአንድ ወር በኋላ በሚጀመረው አዲስ አሰራር መሠረት የሚሰጠው ፓስፖርት ለአስር ዓመታት የሚያገለግል ይሆናል ብሏል። መስሪያ ቤቱ በዚህ ዓመት የቤት ለቤት ፓስፖርት ማደል አገልግሎት እንደሚጀምርም ዋና ዳይሬክተሯ ተናግረዋል። ገብረ ሚካኤል ገብረ መድን ተከታዩን አዘጋጅቷል። የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት ዛሬ አርብ ጥቅምት 1 2017 ዓ ም የበጀት ዓመቱ የሦስት ወራት አፈጻጸምን አስመልክተው ለጋዜጠኞች በሰጡት መግለጫ በእነዚህ ወራት ከፓስፖርትና ከቪዛ አሰጣጥ አገልግሎት ጋር የተያያዙ ልዩ ልዩ ሥራዎች መከናወናቸውን አመልክተዋል። የአገልግሎት ተቋሙ ሁሉን አቀፍ የአሰራር ማሻሻያ ማድረግ ከጀመረ አንድ ዓመት ማስቆጠሩን የተናገሩት ዋና ዲሬክተሯ በማሻሻያው መሰረት ከተደረጉት የአሰራር ለውጦች አንዱም የፓስፖርት የጊዜ ገደብን ማራዘም እንደሆነ ጠቅሰዋል። የፓስፖርት የጊዜ ገደብ እንደምናውቀው አምስት ዓመት ብቻ የነበረ ሲሆን አሁን ግን ደንቡ ከጸደቀ በኋላ ምናልባት ታትሞ ወደ በገበያ ከዋለበት ጊዜ በኋላ የምንጠቀም በመሆኑ ከወር በኋላ ወይም ከዛ ባነሰ ጊዜ ሊሆን ይችላል። ይሄንን ተግባራዊ እናደርጋለን። ከዚያ በኋላ በተለይ ከሀያ አምስት አመት በላይ ለሆኑ ሰዎች የምንሰጠው የፓስፖርት የጊዜ ገደብ የአስር 10 አመት ይሆናል ማለት ነው። እስካሁን ሲሰጥ የነበረው ፓስፖርት በየአምስት ዓመቱ የሚታደስ ስለነበረ ዜጎች ፓስፖርቱን ብዙም ሳይጠቀሙበት የአገልግሎት ዘመኑ ስላለቀ ብቻ ለማደስ ይገደዱ እንደነበር የተናገሩት ሰላማዊት ዳዊት አሁን የአገልግሎት ጊዜው 10 ዓመት ሲሆን ፓስፖርት የሚያድሱ ሰዎች ቁጥር ይቀንሳል፣ የገንዘብ ብክነትን ጨምሮ ብዙ ችግሮችንም ያቃልላል ብለዋል። ከተደረገው የአሰራር ማሻሻያ ጋር በተያያዘ ተቋማቸው በያዝነው ዓመት የቤት ለቤት የፓስፖርት ዕደላ አገልግሎት እንደሚጀምርም አመልክተዋል። ቤት ለቤት ያልነው በተለይ ዲስትሪቡሽን ላይ ቀድመን እንጀምራለን ብለናል። ሲስተም ላይ ያስገብተናል። ማንም ሰው ቤቱ ሆኖ ቤት ይምጣልኝ የሚል ከሆነ የስልክ ቁጥሩንና አድራሻውን እንዲያስገባ ሲስተም ላይ እያስገባን ነው። በዛ መሰረት ዲስትሪቡሽን ይቀጥላል። ነገር ግን አገልግሎቱን ለመስጠት ቤት ኪት ይዘን መሄድ ስለሚኖርብን፣ ምናልባት በአዲሱ የፓስፖርት ሲስተም ኪቶች እየተገዙ ነው። በዛ መሰረት የሚቀጥል ይሆናል ማለት ነው። በዚህ ዓመት እንጀምራለን ስላለ በአሰራር ማሻሻያው መሰረት የሚተገበረው ሌላው አገልግሎት የኤሌክትሮኒክስ ፓስፖርት ወይም ዲጂታል ፓስፖርት መስጠት ነው። ይህም አገልግሎት በያዝነው በ2017 ዓ ም በመጪው ታህሳስ ወር መጨረሻ ላይ እንደሚጀመር ገልጸዋል። የኢሚግሬሽንና ዜግነት አገልግሎት ተቋም ከፓስፖርት አሰጣጥ አገልግሎት ጋር በተያያዘ በዜጎች ከፍተኛ ቅሬታ ሲቀርብበት እንደነበር ይታወቃል። ተቋሙም ባለፈው ዓመት በሰጠው መግለጫ በቅርብ ዓመታት ዜጎች ፓስፖርት ለማግኘት እጅጉን ሲቸገሩ እንደነበሩና በ2016 ዓ ም 350 ሺህ የሚደርሱ ፓስፖርት ፈላጊዎች ተመዝግበው ሲጠባበቁ መቆየታቸውን አውስተዋል። በዛው ዓመት መጨረሻ ላይ ግን ችግሩን ለማቃለል መሥራቱንና ለተጠራቀመው የፓስፖርት ጥያቄ ምላሽ መስጠቱን አስታውቀዋል። የተቋሙ ዋና ዲሬክተር ሰላማዊት ዳዊት በዛሬው መግለጫቸው በአሁኑ ሰዓት ፓስፖርት ጥያቄዎች ከሁለት ሳምንት እስከ ሁለት ወር ባለ ጊዜ ውስጥ ፓስፖርት እንደሚሰጣቸው ተናግረዋል። የአስቸኳይ ፓስፖርት ጠያቂዎች ደግሞ ከአንድ ቀን እስከ አምስት ቀን ባሉት ጊዜያት ውስጥ ይስተናገዳሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ የፓስፖርት ጊዜ ገደብን ለማራዘም መታሰቡን በተመለከት የሰጠውን መግለጫ መነሻ አድርጎ ገብረ ሚካኤል ገብረ ምድር ያጠናቀሩን ዘገባ ነበር። ተከታት ላይ የተመለስ ነው። አሁን ደግሞ ወደ መካከለኛው ምስራቅ ጉዳይ እናልፋለን። እስራኤል በማዕከላዊ ቤሩት፣ በሊባኖስ ዋና ከተማ፣ ትላንት ሐሙስ በሄዝቦላ ታጣቂዎች ላይ ባነጣጠረው ጥቃቷ ቢያንስ 22 ሰዎች ሲገደሉ 117 ሰዎች ቆስለዋል። የባይደን አስተዳደር እስራኤል በሄዝቦላ ላይ የምታደርገውን ጥቃት እንደሚደግፍ ይሁን እንጂ ሀገሪቱ ወደ ሌላ ጋዛ ስትለወጥ ማየት ግን እንደማይፈልግ መናገሩን በቪኦኤ የዋይት ሀውስ ዋና ዘጋቢ ፓትሪስ ሁዳክስ ጓራ ተከታዩን ዘግባለች። ደረጀ ደስታ እንደሚከተለው ያቀርበዋል። ጥፋቱ ተመሳሳይ ነው። ይህ ግን ቤይሩት እንጂ ጋዛ አይደለም። እስራኤል ታጣቂዎችን ለማደን ለቀናት በሂዝቦላ ቁጥጥር ስር በሚገኘው የሊባኖስ ዋና ከተማ ደቡባዊ ዳርቻ የአየር ድብደባ ጀምራለች። ትላንት ሐሙስ እስራኤል ወደ መካከለኛው ቤይሩት በመንቀሳቀስ ብዙ ሕዝብ በሚኖርበት አካባቢ ጥቃት በመሰንዘር ቢያንስ 22 ሰዎችን ገድላለች። የሁኔታው መባባስ በድንበር አካባቢ በሂዝቦላና በእስራኤል መካከል አመት ያስቆጠረው ግጭት አሁን ወደ ሊባኖስ ዘልቆ በመሰራጨቱ አዲስ ምዕራፍ ከፍቷል። ጄኒን ሄኒስ ፕላስ ቻርት፣ የተባበሩት መንግስታት የሊባኖስ ልዩ አስተባባሪ፣ በጣም ብዙ ሰዎች የማይታሰብ ዋጋ እየከፈሉ ነው። ከሁለት ሺህ በላይ ተገለዋል፣ ብዙዎች ቆስለዋል፣ በመቶ ሺዎች የሚቆጠሩ ተፈናቅለዋል። የባይደን አስተዳደር የተኩስ አቁም ለማድረግ እየሰራ ቢሆንም ሊባኖስ ወደ ሌላ ጋዛ ተለውጣ ማየት እንደማይፈልግ ግን ይናገራል። ይሁን እንጂ በሊባኖስ ውስጥ የኢራን ተኪ የሆነውን የሄዝቦላን መዋቅር ለማፍረስ የእስራኤል ጥረቶችን እየደገፈ ነው። የዋይት ሀውስ ቃል አቀባይ ካሪን ጄን ፒየር እነዚህ ግቦች እርስ በርሳቸው የሚቃረኑ አይደሉም ሲሉ ለአሜሪካ ድምፅ ተናግረዋል። እኛ የምንረዳው በሊባኖስ እያካሄዱ ያሉት ዘመቻ በእርግጥም ኢላማ ላይ ያነጣጠረ ነው። እነሱ ላይ ውይይቶች እያደረግን ነው ከእስራኤል መንግስት ጋር እነዚህን ውይይቶች የምናካሄደው በግልጽ ነው። ይህ ይቀጥላል። የእስራኤል ጦር ትላንት ሐሙስ በፈጸመው የአየር ጥቃት ሁለት የሄዝቦላ አዛዦችን መግደሉን አስታውቋል። ብዙዎች ግን ጥቃቶቹ ኢላማዎቹ ላይ ያነጣጠሩ ናቸው በሚለው አይስማሙም። ሞሐመድ ባዚ በኒውዮርክ ዩኒቨርሲቲ የቅርብ ምስራቅ ጥናት ማዕከል ዳይሬክተር ናቸው። የባይደን አስተዳደር እስራኤል ሂዝቦላ እንድታጠቃና አቅሙን አቅሙ እንድታመናምን በምታደርገው ጥረት ጣልቃ መግባትን አንፈልግም ማለቱ ጥሩ ነው። ይሁን እንጂ ችግሩ በሊባኖስ ላይ ማቆሚያ የማይታወቅ ጦርነት መካሄዱ ነው። ብዙ ቁጥር ያላቸው የሊባኖስ ሰላማዊ ዜጎች ላይ የማያባራ ጦርነት መኖሩ ነው። አሁን በሊባኖስ ወደ አንድ ሚሊዮን የተጠጉ ሰዎች ተፈናቅለዋል። ያ እጅግ ትልቅ ነው። የሕዝቡን አንድ አራተኛ የሚያክል ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ትላንት ሐሙስ እንዳስታወቀው በደቡባዊ ሊባኖስ በእስራኤል ጥቃት በደረሰ የእሳት ቃጠሎ ሁለት የኢንዶኔዥያ ዜጎች ተጎድተዋል። ሀሪ ፕራቦ በተባበሩት መንግስታት የኢንዶኔዥያ ምክትል ቋሚ ተጠሪ ናቸው። how Israel positioned itself above international law, above impunity, and above our shared values of peace. የእስራኤል መከላከያ ኃይሎች በተባበሩት መንግስታት ድርጅት ተቋም ላይ ያለምንም ልዩነት ያደረሱት የዘፈቀደ ጥቃት ሁለት ሰላም አስከባሪዎቻችን ያቆሰለ እስራኤል ራሷ ምን ያህል ከዓለም አቀፍ ሕግጋት ከወንጀል ተጠያቂነትና ከጋራ የሰላም ሴቶቻችን በላይ እንደቆመች በግልጽ ያሳያል። እስራኤል በሊባኖስ ጥቃቷን በቀጠለችበት በአሁኑ ወቅት የደህንነት ካቢኔዋ ትናንት ሐሙስ ተሰብስቦ ኢራን ባለፈው ሳምንት ወደ እስራኤል ለተኮሰቻቸው ወደ 180 የሚጠጉ ባለስቲክ ሚሳይሎች ስለምትሰጠው ምላሽ በተመለከተ ተወያይቷል። የባህረ ሰላጤው ሀገራት የራሳቸው የነዳጅ ፋብሪካዎች በቴህራን ወኪሎች ሊቃጠሉ ይችላሉ የሚል ስጋት በመኖሩ ፕሬዚደንት ጆ ባይደን እስራኤል የኢራንን የነዳጅ ቦታዎች እንዳ ሰባት ታጠቃ አሳስበዋል። የእስራኤል የመከላከያ ሚኒስትር ሀገራቸው የምትሰጠው ምላሽ አደገኛና አስደናቂ እንደሚሆን ተናግረዋል። ናታሻ ሆል በስትራቴጂክ እና ዓለም አቀፍ ጥናት ማዕከል የመካከለኛው ምስራቅ ከፍተኛ ባልደረባ እስራኤል Um, it's also shown that it will go, go against US wishes. So I really think everything is on the table at this point. እስራኤል ያሳየችን ብዙ ካርዶች እንዳላት እና የትኛውንም ቁጥር መጫወት እንደምትችል ነው። ከአሜሪካ ፍላጎት ጋር የሚቃረን መሆኑም ታይቷል። ስለዚህ በዚህ ጊዜ ሁሉም አማራጭ ጠረጴዛው ላይ ያለ ይመስለኛል። የሶሪያ መንግስት መገናኛ ብዙኃን እንደዘገበው ባለፈው ማክሰኞ በእስራኤል የአየር ጥቃት በዋና ከተማይቱ ደማስቆ በትንሹ ሰባት ንጹሐን ዜጎች መሞታቸውን ዘግበዋል። በጋዛ የፍልስጤማውያንም ስቃይ ቀጥለዋል። ትላንት ሐሙስ በአንድ ትምህርት ቤት ላይ በተፈጸመ የእስራኤል የአየር ጥቃት ቢያንስ 27 ሰዎች ተገድለዋል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ እየተከታተላችሁ ያላችሁት የአርብ ምሽት ዝግጅታችን እንደቀጥለ ነው። ወደ ሌላኛው የትንታኔው መጽሔት ዘገባ አልፋለሁ። በህንድ የሚተዳደረው ካሽሚር ክፍለ ግዛት ውስጥ የሚገኙ መራጮች የራስ ገዙን አስተዳደር ለሻረው የህንድ ጠቅላይ ሚኒስትር ናሬንድ ሞዲ ፓርቲ ድምፅ ነፍገዋል። የቪኦኤም ሙዕተል ኡል እስላም በህንድ ከሚተዳደረ ካሽሚር ሲሪናገር የላከውን ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል። ብሔራዊ ጉባኤ በመጻሩ ኤንሲ በህንድ የሚተዳደረው ካሽሚር ውስጥ አንጋፋው የፖለቲካ ቡድን ሲሆን ማክሰኞ ይፋ በተደረገው የምርጫ ውጤት መሠረት መሰረት 42 መቀመጫዎችን አሸንፏል። ከስድስት ዓመታት በላይ የሕግ አውጭ አካል ሳይኖረው የቆየውን ግዛት በፍጹም አብላጫ ድምፅ ለማስተዳደር ጥቂት ወንበሮች ብቻ ምልጠውታል። በህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው ባራቲያ ጃንታ ፓርቲ ወይም ቢጄፒ የግዛቱን ውስን ራሴ የማስተዳደር ሥልጣን በአውሮፓውያኑ 2019 ሰርዘዋል። ሜር ኢምራን አልሁሴን የብሔራዊ ጉባኤ ፓርቲ ደጋፊ ናቸው። የጃሙና ካሽሚር ሕዝብ የተወሰነ ፎይታ ያመጣል ላሉት ብሔራዊ ጉባኤ ድምፅ ሰጥተዋል። ቢጄፒ ላይ አቋም የሚወስድ ብቸኛ ፓርቲ ኤኒስ ነው ብለን እናምናለን። ባለፉት አምስት ዓመታት ውስጥ ብዙ ችግሮች አጋጥሞናል። ሕዝብ የሚፈልገው ብሔራዊ ጉባኤ መንግሥት እንዲቋቋም ነው። ልባችን በደስታና በፍንደቃ ተሞልቷል። የፖለቲካ ተንታኞችና የምርጫ ተቋማት በምርጫው የሚወዳደሩት ብዙ እጩዎች በመኖራቸው ምክንያት የተከፋፈለ ስልጣን እንደሚኖር ተንብየዋል። መራጮች ግን የሚፈልጉት የተረጋጋ መንግስትን ነው። ዋናው ተቃዋሚ ፓርቲ የህንድ ብሔራዊ ኮንግረስ ወይንም አይንሲ ስድስት መቀመጫዎችን ብቻ አሸንፈዋል። አይንሲና ኤንሲ ከምርጫው በፊት ኅብረት ፈጥረዋል። መቀመጫ መጋራትና አንዳቸው የሌላውን እጩ ለመደገፍም ተስማምተዋል። አዲል ፋሩቅ የህንድ ብሔራዊ ጉባኤ አይንሲ የሚዲያ አስተባባሪ ናቸው። የዛሬው የህዝቦች ውሳኔ በቢጄፒ ፓርቲ ለደረሰባቸው ጭቆና ህዝቦች የሰጡት ምላሽ ነው። ፍርዱ በቢጄፒ መንግስት ከጃሙና ካሽሚር ህዝብ በተለይም ካሽሚር የተወሰደውን የመሬት መብቶች ይቃወማል። ይህ ድምፅ ቢጄፒ ፓርቲ በሃይማኖት ስም የፈጠረውን መከፋፈል ይቃወማል። ውጤቱ ይፋ ከመደረጉ በፊት የቢጄፒ አባላት ፍጹም አብላጫውን ድምፅ እናሳካለን በማለት በመላው ጃሙና ካሽሚር የደስታ መልእክትና ጽሪ ሲያስተላልፉ ብለዋል። ሆኖም ከተስፋ አስቆራጭ ውጤታቸው በኋላ ቢሮአቸው ወና ሁኗል። ቢጄፒ ውጤቱን ተቀብሏል፣ ነገር ግን ያገኘውን ድምፅ ሽንፈት ብሎ ለመጥራት ፈቃደኛ አልሆነም። ሳጂድ የሱፍ ሻህ የቢጄፒ ካሽሚር ቃል አቀባይ ናቸው። ይህ የባርቲያ ጃንታ ፓርቲ ውድቀት ነው ብያ አላስብም። የምርጫውን መቶኛ ብትመለከቱ ከሌሎች የፖለቲካ ፓርቲዎች ጋር የአንገት ለአንገት ፍልሚያ ነበር። ስለ ጉሬዝ ቀጠና ውድድር ልናገር፣ ወደ አንድ ሺህ የሚጠጋ ድምፅ አጥተናል በፓርቲያ ጃንታ ፓርቲና በብሔራዊ ጉባኤ መካከል ብቻ ነበር ውድድሩ እንደማለት ነው። ይበ እንዲህ እንዳለ የቢጄፒ ቀጠናዊ ኃላፊ ራምብሪድ ራይና በጃሙ ናዊሽራ ምርጫ ክልል መቀመጫ ካጡ በኋላ ከስልጣናቸው ለቀዋል። አድማጮቻችንና ተመልካቾቻችን በ19 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻና 57 ዲግሪ ስዌስት ከዋሽንግተን ዲሲ የተላለፈላችሁ የሚገኘው የአሜሪካ ድምጽ የአርብ ዝግጅታችን እንደቀጥለ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦንስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይም በቀጥታ እየተላለፈ ይገኛል። በዛም የተከታተላችሁን ከኛ ጋር ቆይታ እንድታደርጉ እንጋብዛለን። ቀደም ሲል የምዕራፍ አንድ ዝግጅቶቻችን ወደ እናንተ ደርሰዋል። ለቀጥሎ ደግሞ አራት ሁለት ዝግጅቶቻችንና ዘርዘር ያሉ ጉዳዮችን የያዙት ወደ እናንተ የሚደርስ ይሆናል። የሁለተኛው አጋማሽ ወይም ምዕራፍ ሁለት የመጀመሪያው ቅንብራችን በዚህ በአሜሪካ ፍሎሪዳ የደረሰውን የሃሪኬን ሚልተን በተመለከተ የኢትዮጵያን ሀሳብ የምንሰማበት ነው። ሚልተን የተሰኘው ደረጃ ሶስት አደገኛ አውሎ ንፋስ ረቡዕ ዕለት ፍሎሪዳን ሲያቋርጥ ከፍተኛ ውድመትን ማስከተሉን የግዛቱ አስተዳዳሪ ሮንዴ ሳንተስ ተናግረዋል። በፍሎሪዳ የሚኖሩት ኢትዮጵያዊው ዶክተር ይርጋ ለማሰግድ እርሳቸው በሚኖሩበት የደቡብ ፍሎሪዳ አካባቢ ከከፍተኛ ነፋስ ውጪ የከፋ ጉዳት የሚያደርስ ነገር እንደሌለ ገልጸው በቅርብ ርቀት በሚገኙ አካባቢዎች ግን ጉዳት ማድረሱን ተናግረዋል። የውሃ ጥናት ባለሙያ ሆኑት ዶክተር ይርጋ ለምን የሚሰጡን ሀሳብ እና ተከታዩ የእርሳቸውን መግለጫ ተካለን እንመለስ። በጣም አመሰግናለው በአሜሪካ ድምጽ አድማጮቻችን ስም ለዚህ ቃለ መጠይቅ ፈቃደኛ ሆነው ሀሳቡን ያጋሩን ስለፈቀዱ እስኪ በመጀመሪያ ራስዎትን ለአድማጮቻችን አስተዋውቀውልን፣ ወደ ጥያቄዎቹና ሀሳቦቹ እናመራለን። እሺ እኔንም ስለጋበዝከኝ እጅግ በጣም አመሰግናለሁ። ስሜ ዶክተር ድጋ ለማሰግድ እባላለሁ በሳውስ ፍሎሪዳ የዋተር ማኔጅመንት ዲስትሪክት ውስጥ የመሪነት የስራ ሀላፊ ያለኝ ነኝ በዋተር ሶርሰስ ኢንጂነሪንግ የሞዴሊንግ ስራ ምሰራ ሰው ነኝ። ዶክተር ይርጋልም እርስዎ የሚኖሩበት እንግዲህ ሃሪኬን ሚልተን የተባለው እና ከሰሞኑም በከፍተኛ ሁኔታ ፍሎሪዳን የመታ ታውሎ ንፋስን በተመለከተ ስለ ሁኔታው ይንገሩ እኛ አሁን ያሉበት ሁኔታ እንዴት ነው? በጣም ጥሩ። እኔ የሚኖረው ወደ ዌስት ፓልም ቢች አካባቢ ላይ ነው። ከሌሎቹ አንጻር በአንጻሩ ኃይል ያለው ንፋስ ከመቀላቀለ የቀላቀለ ከሚያጋጥመን ውጭ የቀጥታ የሆነ የችግሩ ተጋፋጭ ያሉት ታምፓ ሳራሶታ አካባቢ የሚገኙት ናቸው። እንዲሁም ኦርላንዶ። እኔ በዌስተርን በኩል ያለሁት ስለዚህ እየተሻለ በደቡባዊ በኩል ያለሁት ስለዚህ ቢያንስ ቀጥታ የሆነ ኢምፓክት እኔ ጋር አላጋጠመኝም። ስለዚህ እርስዎ ከቤቶ የመውጣትና ሌሎችም ወደ ሌሎች አካባቢ የማምራት የዚህ የድንገተኛ የመፍትሄ እርምጃዎቹ እንዲወሰዱ የግዛቷ አስተዳዳሪዎች የገለጹትም ሌሎችም ነገሮች በእናንተ በኩል ያሉን አላስገድደውም። ማለት በዛው ያላችሁበት ነው ያላችሁት፣ ትክክል ነው። እኛ አካባቢ በብዙም ጊዜ አስገዳጅ ሁኔታ አልተፈጠረም። ምክንያቱም ትንሽ ምንም ቢሆን ከተከሰተበት አካባቢ ወደ ደቡባዊው ክና ያለ ነው። ስለዚህ በአንጻሩ ትንሽ ራቅ ብሎ ያለ ነው። ወደዛ አካባቢስ ከቅርብም ሆነው አይቀርም እና የደረሱ ጉዳቶች ምን ይመስላሉ በእናንተ አቅራቢያ ባሉት ቅድም በዋናነት የአውሎ ንፋሱ ተጠቂውን አካባቢዎች ላይ እንግዲህ ምንድን ነው ብዙ ጊዜ እንደዚህ አይነት አውሎ ንፋሶች ሲመጡ ሀሪኬንም ሚልተንም ከሌሎቹ ሌት የማያደርገው መጥለቅለቅ ይኖራል፣ ወይም ደግሞ ፍላሽ ፍለድ የሚባለው ማለት ነው። አስምታይም ደግሞ ዳይሬክት ኢምፓክት የሚደረጉት የብዙ ፕሮፐርቲ ብዙ ተቋማት የመፈራረስ ሁኔታ ይታያል። ትንሽ ሌት የሚያደርገው የኛውን ሚልተን ከሌሎቹ ሌት የሚያደርገው በብዛት የቶርኔዶ የሚባለው ቶርኔዶ ትንሽ ከሀርኬን ሌት ይላል እና ቶርኔዶ የሚባለው ክስተት የተከሰተበት ነው። እሱ ደግሞ በጣም አውዳሚ፣ በጣም አፍራሽ ነው እና እንደሰማችሁት፣ እንዳያችሁትም ኦልሞስት ከዌስት ጀምሮ እስከ ኢስት ድረስ እያፈረሰ ነው የሄደው። ስለዚህ ያኛው ሌት ያደርገዋል በጣም ከፍተኛ የሆነ ጥፋት የተከሰተበት ነው ማለት ይችላለን ምንድነው ይሄ ቶርኔዶ የሚባለው እስኪ አድማጮቻችንም ግልጽ ለማድረግ ስለ ሁኔታውን ማወቅ ይፈልጋሉ እና ምንድነው አሁን ቅድም ሲገልጹልኝ ቶርኔዶ በጣም በከፍተኛ ጉዳት አድርሷ ብሎኛል እና ከዚህኛው ከተለመደ አውሎ ንፋስ ከሀሪኬን ከምንለው ምንድነው የሚለየው ቶርኔዶ እንደየአካባቢ ሁነታ የሆነች ክፍተት ሲያገኝ የሚፈጠር ንፋስ ነው ምንድነው ኖርማሊ ብዙ ሀሪኬኖች ሲመጡ በጣም በከፍተኛ ሁኔታ እርጥበት አዝሮ ነው የሚመጣው። ያ የሚያዝለው እርጥበት ክፍተት ስለማይሰጠው የሀሪኬን ሻትክ ከሆነ ወደ ውጭ ነው በአብዛኛው ጊዜ የሚወነጨፉት። ስለዚህ ከውስጥ ወደ ውጭ ነው የሚወነጨፈው ሃሪኬን። የዛ ዝናብ ሊሆን ይችላል፣ አብረ የሚከሰተው መጥለቅለቅ ሊሆን ይችላል፣ ከፍተኛ የሆነ ኦፍኮርስ ንፋስም ከውስጡም አለው፣ ከፍተኛ የሆነ ግፊት ከውስጡም አለው። ቶርኔዶን ለየት የሚያደርገው ነገር ምንድን ነው? አንደኛ ወደ ውስጥ ነው ንፋሱ ስለዚህ ኮምፓክት ነው ተሰብስቦ ነው ጉልበት ሞር የጨመረ ነው። ሁለተኛ ደግሞ በዚህ ሰዓት ጀመረ በዚህ ሰዓት አቆመ የሚባል አይደለም። ለቶርኔዶ ራሱ ዋርኒንግ መስጠት በጣም ከባድ ነው። ስለዚህ ብዙ ጊዜ ደረቃማ ክፍተት የባገኘበት እንደ ቫኪዩም በተፈጠረበት አካባቢ ላይ እዛች አካባቢ ላይ የሚፈጠረው ግን ግፊቱ ከሀሪኬኑ ቢከፋ እንጂ የሚያንስ አይደለም። ምክንያቱም ሞር ያለው ጉልበት ወደ ውስጥ ነው ፕሬሩ ወደ ውስጥ ነው የሚያደርገው እንግዲህ በቤቶች አካባቢ ሊሆን ይችላል፣ በተቋማት አካባቢ ሊሆን ይችላል። ሲያልፍ ከፍተኛ የሆነ ጉልበት ስላለው ከሀሪኬኑም በበለጠ አውድሞ ደግሞ የማለፍ ባህሪ ያለው አብሮ ተከትሎ ከሀሪኬኑ ጋራ ከቶርኔዶ ጋራ እንግዲህ መብረቃት አብረው ይከሰታሉ እና ከፍተኛ ግፊት ያለው ወደ ውስጥ የሆነ ጉልበቱን ኮንሰርቭ ያደረገ አደገኛ የሆነ የንፋስ አንዱ የአውሉ ንፋስ አካል ነው ቶርኔዶ። ሀሪኬኑ ሰፊ ነው እንድምተ ደግሞ ወደ ውጭ ነው የሚያደርገው የሚወነጨፈው ስቲል ጉልበት አለው። ግን የቶርኔዶው ቢያንስ ለማስጠንቀቅም ይከብዳል፣ ከባድ ስለሆነ በአጭር ጊዜ ነው የሚከሰተው። በአጭር ጊዜ ጥፋት የሚፈጠር የአውሎ ንፋስ አይነት ነው። እርስዎ የሚኖሩበት አካባቢም በጣም ከፍተኛ ጉዳት ከደረሰበት አካባቢ በቅርብ ርቀት እንደሆነ ገልጸውልኛል እና ምናልባት ወደ እናንተ ከዛ አካባቢ የሚደርሰውን አደጋ ሸሽተው ጥቃቱ በጣም የበረታበት አካባቢ ሰዎች አሉ ከእነሱ ጋርስ በተያዘ የሚነግሩኝ ነገር ካለ አሉ። በብዛት አሉ። በብዛት ወደዚህ እንደውም አዳርለም አንዱ ወደ አንዱ መደጋገፍ በነዚያት ሆኑ በተለይ ሪሳውስ ሮዳ ላይ እየተለመደ ነው። እኛ አካባቢ ሲከሰት ወደ እነሱ ይሄዳል። እነሱ አካባቢ ሲከሰት ወደዚህ ይመጣሉ። እንግዲህ አንዳንድ ጊዜ ምንድን ነው እንዳየኸው አሁን ዛሬ ገና ሁለተኛ ቀኑ ነው። ትናንትና ነው መጨረሻ ላይ ስቶር ማለፈ የተባለው ተመልሶ ለመሄድና ምን እንደተከሰተ ራሱ ቤታቸው ውስጥ ማየት በጣም ከባድ ነው። ሁለተኛ ደግሞ ለእንቅስቃሴም ከተለያየ ቦታ ላይ የዛፍ ግንጣዮች ሊሆን ይችላሉ እንደዚህ መስመር ላይ ያሉ እንጨቶች ተቆርጦ ሊሆን ይችላል። መንገድ ይዘጋጋል። ስለዚህ ቤታቸው የደረሰውን ጉዳት እራሱ ማየት የማይችሉበት ሁኔታ ላይ ነው ያለው። ከዛ ውጭ ግን በአካባቢ ያሉትና መስማት የምንችላቸው ሶፋራ አሁን በኢትዮጵያው ህብረተሰብ በኩል ይሄ ነው ብሎ ደረስ የተባለ ነገር እስካሁን ድረስ አልሰማንም። ግን ገና አሁን ሪፖርቱ ገና በደንብ መውጣት የሚጀምረው ሁን በኋላ ነው ሲጀመር ማለት ነው። ብዙ ጊዜ የሰው አብሮ ማወቅ የሚፈልገው ቅድም አሁን እርስዎ ያነሱልኝ ነው እንደዚህ ጉዳቱ የሚደርስባቸውን ሰዎች መልሶ የመቋቋም ሁኔታ እሱን፣ በተመለከተ እንደው ምናልባት ከዚህ በፊት የነበሩ ልምዶች ከነበሩ ስሜቱ እንዴት ነው? ተመልሶ ቤትን ሲ ሲያገኙት በዚህ ጉዳት ሲደርስ ያለው ምናልባት በእናንተ ጊዜ ተከስቶ በነበረ ጊዜ ከነበረ ልምዱ ከእሱ ጋር የተያዘው ብናነሳ ብዬ ነው። በጣም ጥሩ ማለት እንደ ኢትዮጵያ ማህበረሰብ እንደው ስለ እውነት ለመናገር በዚህ በአጭር ጊዜ ውስጥ ማለት ነው እንግዲህ ከ2006 ጀምሮ እዚህ አካባቢ ነው የማድረገው ያን ያክል የከፋ ጉዳት ደርሶ ለመረባረብ እና ሕብረተሰቡን ለማስተባበር የሚያስችል ሁኔታ ላይ አልነበርንም። ይሄ ማለት ግን ነገ ከነገ ወዲያ ይከሰትም ማለት አይደለም። እንግዲህ የምንረዳ ነው። አንደኛው መረጃ በመጠቋቋም ሊሆን ይችላል። ያ መረጃ በማቀበል ለምሳሌ ብዙ ጊዜ እንደዚህ ዓይነት ጉዳት የደረሰባቸው ላይ መንግስት ቶሎ ብሎ እንዲቋቋሙ የሚያደርግ ፕሮግራሞችን ይዘረጋል። ስለዚህ እነዚያን ፕሮግራሞች እንዲጠቀሙበት ቶሎ ብለው ያ ነገር ማስታወቂያ ያለባቸው እንዲያሳውቁ፣ ለኢንሹራንስ መታወቂያ ያለበትን ነገር ወደ ኢንሹራንስ እንዲያሳውቁ፣ እንደዚህ ዓይነት ነገሮች ነው በአብዛኛው በኮሚኒኬሽን በኩል ምናደርገው ማለት ነው። ከዛ ውጭ ግን ሶፋር እንግዲህ ታምፓ አካባቢ እንደምታየው ለብዙ ጊዜ ተከስቶ እንኳ አያውቅም። ብዙ የኢትዮጵያ ኮሚኒቲ ዛ አካባቢ ላይ ነው የሚኖረው። ብዙ ጊዜ ተከስቶ አያውቅም ነበር። አሁን ቅርብ ከሆናት አሁን ሜይ ቢ አንድ አመት፣ ሁለት አመት ነው እንደዚህ ነገር መከሰት የጀመረው። እንግዲህ እሱን የምናየው ይሆናል ማለት ነው። ምናልባት ቅድም ሲያነሱልኝ ከሙያው ጋር ከውሃ ጋር የተያዘ ሙያዎት ላይ እዛ ላይ እንደሚሰሩ ነግረውኛል እና እንዲያው አንዳንድ ጊዜ የመውጫ እንድናደረገው ብዬን የመጨረሻ ጥያቄያችንም የሙያውን በተመለከተ በተለይ ቅድም አንዱን አነስተውልኛል ይሄ ሃሪኬንና ቶርናዶን በተመለከተ ደረጃ ሶስት ነው የሚሉ ሀሳቦች ነበሩ። ሀሪኬን ሚልተን፣ ከዛ ቀደም ብሎ ደግሞ ሀሪኬን ሄለንም በዛ አካባቢ ላይ ጥፋት ማድረሱ ይታወሳል። እና ደረጃ ሶስት ነው የሚል ባለሙያዎች የሚሰጧቸው ትርጓሚዎች ምን ማለት ናቸው? እንደው ስለ ሀሪኬንስ አድማጮች ቢያውቁት የሚሉትን ሀሳብ ነግረውኝ በዚሁ ማጠናቀቅ እንችላለን። በጣም ጥሩ ጥያቄ ነው። እንግዲህ እነዚህ ካታጎሪያቸው ብዙ ጊዜ የሚወሰነው ባላቸው የነፋስ ፍጥነት ልክ ነው። ለምሳሌ ከመቶ ሀያ በታች ሲሆን ካታጎሪ ስሪ ነው የሚል ነገር ይነገራል። ካታጎሪ ፋይቭ ሚባለው ትልቁ ደግሞ እስከ መቶ ሰባ አምስት ማለት ነው። እነዚህ በአብዛኛው ከነፋስ ፍጥነት ጋር የተያያዙ ናቸው። አብሮም ደግሞ የጉልበቱም ይኖረዋል ደግሞ የሃሪኬን ጉልበት ማለት ነው። ስለዚህ ብዙ ጊዜ በተቻለ መጠን ከአምሳ ከበለጠ በኋላ ማንኛውም ሰው መዘጋጀት አለበት ማለት ምን ሊከሰት እንደሚችል ከዛ በኋላ ፕሪዲክት ለማድረገሱ በጣም ከባድ ነው ወይም ደግሞ ለመተንበይ ከባድ ነው። ስለዚህ ካታጎሪ ስሪ መሆኑ ካታጎሪቱ መሆኑ ብዙም እውነት በዝግጅት በኩል ማስአሳነሰን ማየት ያለብን ሁሉም ሰው ተዘጋጅቶ መጠበቅ አለበት። ምክንያት ምንድነው ሲባል ይሄ የሚናገሩት ነገር ይሄኛው ገስቲ ዊንድ ወይም ደግሞ ከውጭ በኩል የሚነፍሰው ነፋሳት ሊሆን ይችላል፣ ግን ከውስጥ ያለው ጉልበት ወይም ደግሞ ፕሬዥር ግን ስቲል ካታጎሪ ስሪም ሆኖ በጣም ከባድ ነው። አሁን ሰብተኮና ሊሆን ይችላል ሲናገሩ እስከ ናይን ሃንድረድ ሚሊ ባር ድረስ ነው ይላሉ። ከውስጥ በኩል ያለው ዊች ሚንስ ኦልሞስት አንድ ሰው ላይ ሰላሳ መኪና ወደ ላይ ተደራርቦበት ማለት ነው። ይሄ ምንም ነገር ማውደም ይችላል። እንግዲህ ካታጎሪ ስሪ ሆኖ ይህን ያክል ጉልበት ነው ያለው እና ካታጎሪ ስሪ ቱ ወይም ደግሞ አትሊስት ዋን ከሆነ በኋላ ነው ፊፍቲ እዛ ካለ ከደረሰ በኋላ ነገሩን አቃልሎ ማየት ይቻል ይሆናል። ግን ካታጎሪ ቱም ሆነ ካታጎሪ ስሪ ስቲል በተለይ የሚያልፍባቸው አካባቢዎች ላይ ከፍተኛ የሆነ ጉዳት የሚያደርስ ነው። ሰው አቅልሎ መመልከት የለበትም። እዚህ አካባቢ ይታወቃል። መዘጋጀት ያለብን ነገሮች አሉ። ሸተሮች እንደዚህ አንዳንድ ቤት ውስጥ የምናዘጋጃቸው ነገሮች አሉ። ያንን ተዘጋጅቶ መጠበቅ ይላል። ዶክተር ጋ በጣም አመሰግናለሁኝ ለነበረን ቆይታ፣ ለሰጡን ሀሳብ እንዲሁም በዛውም በቅርብ እርቀትም የሚገኙ ስለሆነ አካባቢው ያለው ሁኔታም እንድንረዳ አድርገውናል። በጣም እናመሰግናለን። በአሜሪካ ድምፅ አድማጮቻችን ስም እኔም አመሰግናለሁ። በፍሎሪዳ የደረሰውን የሃሪኬን ሚልተን የተመለከተው የኢትዮጵያውያን በአሜሪካ ቅንብራችን ነው። ተከታታላይ የተመለስ ነው። አሁን ደግሞ የምናልፈው ትውልደ ኢትዮጵያዊ የደራሲና ሼፍ ማርከስ ሳሙኤልሰን ዓለም አቀፍ ሬስቶራንቶቹ ወደ ተመለከተው ቅንብራችን ነው። ትውልደ ኢትዮጵያዊ ዓለም አቀፍ የምግብ አብሳይ ማርከስ ሳሙኤልሰን ገና በለጋነቱ እናቱ አቱ በቲቢ በሽታ ያጣ ሲሆን ከእህቱ ጋር በመሆን በጉድፈቻ ወደ ስዊድን በመሄድ በዛ አድጓል። በውባ ማስተዳደር ለከፍተኛ ባለስልጣናት ግብዣዎች ላይ ምግብ ከመስራት ባለፈም በአሁኑ ሰዓት አስር የሚሆኑ በተለያዩ የዓለም ክፍሎች ያሉ ምግብ ቤቶች ባለቤት ነው። የደን ገረመው ማርከስ ሳሙኤልሰንን ና ባለቤቱን ማያ ሀይልን በኒውዮርክ በሚገኘው ሀቬንድ ማር ምግብ ቤታቸው አግኝታ ስለ ሆቴሎቻቸው ስኬትና አሁን ላይ የሰሯቸው ስላሉት አለም አቀፍ ስራዎች አነጋግራ ያሰናዳችው ዘገባ እንደሚከተለው ይቀርባል። በምግብ ማብሰል ሙያ በተሰማሩ አለም አቀፍ ሼፎች ዘንድ እጅግ ከፍተኛ ክብር ተደርጎ የሚወሰደውን የጀምስ ቢርድ አዋርድ ባለፉት ሀያ ዓመታት ውስጥ ለስምንት ጊዜያቶች ያሸነፈው ትውልደ ኢትዮጵያዊ ዓለም አቀፍ ሼፍ ማርከስ ሳሙኤልሰን ከአንድ ዓመት በፊት በኒውዮርክ ምዕራባዊ ማንሃትን ቼልሲ አካባቢ ሀቭ ኤን ማር የተሰኘውን የአሳ ምግብ ቤቶች ከፍቷል። ሀቭ ኤንድ ማር በእውነቱ ለሶስት ባህሎቼ ኢትዮጵያዊ፣ ስዊድንና ኒውዮርክ የተላከ የፍቅር ደብዳቤ ነው። አሁን ምግብ ቤታችን በኒውዮርክ ከተማ ቸልሲ ይገኛል። ሀቭ የስዊድን ቃል ሲሆን ትርጉሙም ውቅያኖስ ማለት ነው። ማር ማለት ደግሞ በአማርኛ ያው ማር ማለት ነው። ስለዚህ የስሙ ትርጉም ጣፋጭ ውሃ ነው። ይሄ ሁላችንም እኔ በሀቭ ኤንድ ማር ሬስቶራንት ዋና ምግብ ቤት ኃላፊያችን ፋሪያላ አብዱላሂና ባለቤቴ ማያ በጣም የምንወደው የአሜሪካ ውስጥ ኢትዮጵያውያን ባህል ለማሳየት የሚጥር ቤት ነው። ከቤቱ ዲዛይን ጀምሮ እስከ ምግቦቹ ድረስ በኒውዮርክ ከተማ ውስጥ ከፍተኛ ደረጃ ባለው መልኩ የሚቀርቡ የተለያዩ የኢትዮጵያን ግብአቶች የሚታዩበት ነው። ዓለም አቀፍ የምግብ ባለሙያው ማርከስ ከአስር በላይ መጽሐፍቶችን የጻፈ ሲሆን በተጨማሪም በምግብ ስራ ዙሪያ ያተኮሩ የቴሌቪዥን ዘጋቢ ፊልሞች፣ ተከታታይ መርሃ ግብሮች ላይ በመሳተፍም በዩናይትድ ስቴትስ ልዩ ዝናን አትርፏል። ማርከስ በሚሰራቸው ምግቦች የተለያዩ ሀገራት ባህሎችን በማዋሃድ ይታወቃል። በአሁን ሰዓትም በዋናነት ድርቅን የሚቋቋሙ በአፍሪካ ተዘውትረው የሚበሉ እንደ ፎኒዮ ዘንጋዳና ጤፍን ለዓለም ለማስተዋወቅ ትኩረት አድርጓል። ሞቃታማ በሆነ ዓለም ውስጥ እንደምንኖር በሳይንስ ታውቋል። ስለዚህ የአየር ንብረት ለውጥ እውነታ ነው። እየሆነ ያለው ነገር እውነት ነው ወይስ አይደለም ብለን የምንወያይበት ጊዜ አይደለም እና በእንዲህ ባለ ሞቃታማ የአየር ጠባይና የአየር ንብረት ለውጥ አፍሪካ ለዓለም የመፍትሄ አካል ነች። በበዛ ውሃ ውስጥ ማደግ የሚችሉ ዘላቂ የሆኑ የሚደንቁ የእህል ዝርያዎች አሉን። በከባድ ድርቅ ውስጥ መቀጠል የሚችሉም አሉን። በኛ አገር ጤፍና ዘንጋዳ እንዲሁም ደግሞ በአፍሪካ ፎኔውና የመሳሰሉት አሉ ማለቴ ነው። ስለዚህ እኔ በምጽፈው ነገር ዓለምን በዚህ ጉዳይ ላይ ግንዛቤ ማስጨበጥ እፈልጋለሁ። ማለት የምፈልገው አፍሪካን ሁሌ እርዳታ ፈላጊ አድርጋችሁ ብቻ አትመልከቱ፣ ዘመናዊ መፍትሔ በማፍለቅ ውስጥ እኛም ደግሞ ተሳታፊ መሆን እንችላለን ማለት ነው። የሃቨንማር ሬስቶራንት ዋና የምግብ ቤት ኃላፊ የሆነችው ፈሪያል አብዱላሂ ከሼፍ ማርከስ ሳሙኤልሰን ጋር በመሆን ለደንበኞች ለየት ያለ ተሞክሮ ለመፍጠር እንደሚሰሩ ትገልጻለች። ሀቬንማር የተለያዩ የአሳ ምግቦች ዓለም አቀፍ ደረጃቸውን ጠብቀው የሚቀርቡበት ሬስቶራንት ነው። እኔና ሼፍ ማርክስ ሁለታችንም ኢትዮጵያዊ ስለሆንን ብዙን ባህላችንን በምናቀርባቸው ምግቦች ውስጥ ለማካተት እንሞክራለን። ለምሳሌ በምግብ ዝርዝሩ ላይ የመጀመሪያው የተጻፈው ምግብ እንጀራ ድርቆሽ ነው። ከዛ በተጨማሪም የምናዘጋጀው ብስኩት እንኳን የሚሰራው ከጤፍ ነው። ስለዚህ ታሪካችን ዓለም አቀፍ በሆነ መልኩ ለማጋራት እና የተለየ እይታ ለመፍጠር እንሞክራለን። ሼፍ ማርከስ በአሁኑ ሰዓት ማርከስ አዲስ እና ማርከስ ሞንትሪያልን ጨምሮ ወደ አስር የሚደርሱ ምግብ ቤቶች ባለቤት ነው። ይሁን እንጂ በትውልድ ሀገሩ ላይ የከፈተው ማርከስ አዲስ ለሱም ሆነ ለባለቤቱ ዓለም አቀፍ ሞዴል ማያ ሀይሌ ልዩ ስኬት መሆኑን ይናገራል። ማርክስ አዲስ ሬስቶራንት እኔና ባለቤቴ ማያ በጣም የምንጨንቅለት እንዲሁም ሁለታችንም ኢትዮጵያ ውስጥ በመወለዳችን የምናመሰግንበት ስራ ነው። እና አሁን በምስራቅ አፍሪካ ረዥሙ ህንፃ ውስጥ እንገኛለን። የዚህ አስደናቂ ፕሮጀክት አካል መሆን በራሱ ትልቅ ነገር ነው። በዚያ ላይ ጥሩ ገበያም አለን። ዋናው ነገር ግን ለእኛ ብቻ ሳይሆን ከምግብ አሰራር ክህሎት ጋር የተገናኘ ወጣቶች ሙያውን በትክክል መማር ይችላሉ። ሬድ ሩስተርስ የተሰኘው በኒውዮርክ የሚገኘው የማርከስ ሳሙኤልሰን ምግብ ቤት በኮቪድ-19 ወቅት ለብዙዎች ማዕድ አቅርቧል። ማርከስና ባለቤቱ ማያ ኃይሌም በዩናይትድ ስቴትስ እንዲሁም በኢትዮጵያ የተለያዩ ግብረሰናይ ስራዎች ላይ ይሳተፋሉ። ከብዙ በጥቂቱ ማያ እንዴት ትገልጻለች? ፍሪጎት በጣም ከልባችን ምንሰራው ከልባችን ምንወደው እንትን ነው። እሱም የነበረው እዛ ጅጅጋ አካባቢ ነበረ ወደ ሶማሌ እና ጅጅጋ ቦርደር ላይ ነበር እና እዛ ነበር የምንሰራው የውሃና የትምህርት ቤትና የፋርም ከፋርሚዎቹ ጋር መስራት እና አፍተር ስኩል ፕሮግራም ለእናቶች ላይክ ሲንጀር መማር ማብሰል፣ ብዙ ነገሮች፣ የእጅ ስራዎች ምናምን እንትኑ ይሉ ነበር። አሁን ከኮቪድ በኋላ በጣም እንትን ነው እዛ አካባቢ የነበረው እንትን ሞር ዲፊካልት አደረገው እና አሁን የምንሰራው ሞር አዲስ አበባ ውስጥ ወይም ደግሞ አዲስ አበባ ባህር ዳር አካባቢ ያሉት ከእናቶች እነዚህ ንብ ከሚያረቡ። የንብ ስራ የሚሰሩ እነዚህ የሀኒ ቢ ፋሚንግ እንደዛ ነገር ነው። ከነሱ ጋራ የተወሰነ ነገር እንሰራለን። የሁለት ልጆች አባት የሆነው የሀምሳ ሶስት ዓመቱ ማርከስ ሳሙኤልሰን ሬስቶራንቶች በተለያዩ ዓለም አቀፍ እውቅናን ባተረፉ ዝነኞች ይዘወተራሉ። ማርከስ በጥቂት ወራት ውስጥም አስራ አንደኛ ሬስቶራንቱን ማርከስ ዲሲን ለመክፈት እየሰራ መሆኑን ለአሜሪካ ድምጽ ገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ ትውልደ ኢትዮጵያዊ የደራሲና ሼፍ ማርከስ ሳሙኤልሰን ዓለም አቀፍ ሬስቶራንቶችን ነበር። ኤደን ገረመው በቀደመው ዘገባ ያስቃኘችን የአሜሪካ ድምፅ በአማርኛው አገልግሎት በየቀኑ ከሰኞ እስከ እሁድ በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። እንድትከታተሉን እንጋብዛለን። ቀደም ሲል ወደ እናንተ የደረሰውን በምስል የታገዘ ዘገባችንን ጨምሮ ሌሎች ዘገቦቻችን ለመከታተል ስትፈልጉ ደግሞ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪ አማሪክ ላይ በትዊተር ሃሽታግ ቪ አማሪክ ላይ ታገኟችኋላችሁ። እንዲሁም ኢንስታግራምና ቪዲዮ ዩቲዩብ ላይም እነዚህን ዘገቦቻችን ማግኘት የሚችሉ መሆኑን ከወዲሁ ለመጠቆሙ እወዳለሁኝ። ቀጥሎ ደግሞ ወደ እናንተ የምናደርሰው ወጣቶችና የበጎ ፈቃድ አገልግሎትን የተመለከተውን ዘገባችን ነው። ሮትራክት እድሜያቸው ከ18-30 የሆኑ ወጣቶች ተሰባስበው በበጎ ፈቃደኝነት ማህበረሰቡን የሚያገለግሉበት ከተለያዩ የሙያ ባለቤቶች ጋር ሀሳብ የሚለዋወጡበትና የአመራርና የመልካም እሳቤ ክህሎታቸውን የሚያዳብሩበት ክለብ ነው። በዓለም ዙሪያ በጎ ፈቃደኞችን በማሰባሰብ ሰብአዊ አገልግሎቶችን ለመስጠት በሚንቀሳቀሰው ሮተራክ ክበብ ስር የወጣቶች ክንፍ የሆነው ሮትራክት ክለብ በርካታ ወጣቶችን በበጎ ፈቃደኝነት በማሳተፍ ለማህበረሰባቸው አገልግሎት እንዲሰጡ ያበረታታል። ስመኝሽ የቆየ የሮትራክት አባል የሆኑ ወጣቶችን አነጋግራ ክለቡ በኢትዮጵያ የበጎ ፈቃደኝነት ባህል እንዲዳብር እያደረግ ያለውን አስተዋጽኦ እንደሚከተሉ ታስቀኝናለች። ሮትራክት ዓለም አቀፋዊ የሰብአዊ አገልግሎት ሰጪ በጎ አድራጎት ተቋም በሆነው የሮታሪ ክለብ ስር የሚደራጁ ወጣቶች ስብስብ ነው። ሮትራክት የሚለው ቃል ሮታሪ ኢን አክሽን ወይም ሮታሪ በተግባር የሚለውን ሀረግ የሚገልጽ ሲሆን እድሜያቸው ከ18 እስከ 30 የሚሆኑ ወጣቶች በበጎ ፈቃደኝነት ማህበረሰባቸውን በማገልገል ንቁ ተሳትፎ እንዲኖራቸው ለማድረግ ታልሞ የተቋቋመ ነው። አቤኔዘር አሰፋ አዲስ አበባ ውስጥ ከሚንቀሳቀሱት የሮትራክት ክለቦች አንዱ የሆነው ደቦ ሮትራክት ክለብ አባል ሲሆን በአካባቢያቸው ለውጥ ማምጣት የሚፈልጉ ወጣቶች በበጎ ፈቃድ የሚሰባሰቡበት ቦታ መሆኑን ይገልጻል። ሮትራክት ማለት ጠቅላላ ልጌ ወጣቶችን ጊዜ፣ ገንዘብ፣ ጉልበት በመጠቀም ለበጎ አላማ እና ኮሚኒቲያቸውን ሰርቭ መልሰው ሰርቭ እንዲያደርጉ የሚያመቻች ኮሚኒቲ ነው ማለት ነው። ስለዚህ አሁን ያለውን ወጣቶች ትኩስ ጉልበታቸውን ኮሚኒቲያቸውን ማገልግሉበት በሚችልበት ኤጅ ላይ ያላቸውን ስኪልም ሊሆን ይችላል፣ ሁሉንም ነገር ለኮሚኒቲያቸው እንዴት ሰርቭ ማድረግ እንደሚችሉ ያለ የበጎ አድራጎት ድርጅት ነው ማለት ነው። የ26 ዓመቱ ወጣት አቤኔዘር በበጎ ፈቃደኝነት አገልግሎት መሳተፍ የጀመረው ገና የሁለተኛ ደረጃ ተማሪ እያለ ለተቸገሩ የማህበረሰብ አባላት የምግብና የቁሳቁስ ድጋፎችን በማሰባሰብ ነው። 12ተኛን አጠናቆ ወደ ዩኒቨርሲቲ ሲገባም በአዲስ አበባ ዩኒቨርሲቲ ስር በሚገኘው በጎ አድራጎት ክለብ ስር ለተቸገሩ ተማሪዎች ድጋፍ በማሰባሰብ በርካታ ስራዎችን ሰርቷል። አቤኔዘር ከሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቆ ሲወጣ በበጎ አድራጎት ተግባራት መሳተፉን እንዲቀጥል ያገዘው የሮትራክት ክለብ ነው። ሌላኛው ደግሞ ራንደም አክቶፍ ካይንድነስ የምንለዋለው እሱ ደግሞ ኤኒ ሶሻል ሚዲያ ላይ ፖዘቲቪቲ ማጋባት፣ ስለ ፒስ ማውራት፣ እንደዚ አይነት ነገሮች ቀላል ነገሮችን ሼር በማድረግ ለአንድ ሰው ታክሲ መክፈል ሊሆን ይችላል፣ ምግብ መጋበዝ ሊሆን ይችላል። ኤኒ እንደዚህ አይነት ፖስቶችን በማጋራት ፖዘቲቪቲ ኮሚኒቲ ላይ እንዲንጸባረቅ የምናደርግበት እሱ ኤኒ ታይም በሶሻል ሚዲያችን ላይ ሼር የምናደርገው ነው። ቀጥሎ ደግሞ ሪሃብ ቪዚት እና በክሪስማስ ላይ ደግሞ ይሄ ፔዲያትሪክ ዋርድ ከእነሱ ጋር የምናሳልፍበት ጊዜ አለ። ጥቁር አንበሳ ካንሰሩ ሙማንጋ ማለት ነው። ስለዚህ ሪሃብ ቪዚቴሽን ላይም የሚኖርን ያለን ነገር ከነሱ ምን ምን እንደሚፈልጉ አሁን ሶፍት ሊሆን ይችላል ሳሙናዎች፣ ምናምን እንደዚህ ቀላል አላቂ እቃዎች የምንላቸውን መጀመሪያ ሰብስበን ከኮሚኒቲው ከሰበሰብን በኋላ መልሰን ሪሃብ ቪዚት አድርገን ከእነሱ ጋር የምናሳልፍበት ፕሮጀክቶች አሉ። በአዲስ አበባ ውስጥ ከሚንቀሳቀሱ በደርዘን የሚቆጠሩ የሮትራክት ክለቦች ውስጥ አንዱ የሆነው ደቦ ላለፉት ስምንት ዓመታት የማህበረሰቡን ኑሮ መቀየር የቻሉ በርካታ ፕሮጀክቶችን እንዳከናወነ የወቅቱ የክለቡ ፕሬዝዳንት ትውልድ ዘውዱ ትናገራለች። የሮትራ ክለብ ኦፍ ደቦ ሲግኒቸር ወይም ደግሞ ዋናው የምንታወቅበት አክቲቭሊ የምንሰራበት በየዓመቱ ፕሮጀክታችን ሀሽታግ ደቦ ይባላል። ልክ ወደ ክፍለ ከተማ ወይም ቀበሌ በመሄድ የድሃ ድሃ የሚባል ሊስት አለ። በዛ መሰረት ሊስት እናገኝና የኒድስ አሴስመንት ይሰራል። ሶ ማምን ያስፈልገዋል፣ እሱን አሴስ በማድረግ አንድ ፋሚሊ ሴሌክት ይደረጋል ማለት ነው። ሶ ቤቱን ማደስ ሬኖቬሽን ስራዎች ተሰርተው ያውቃሉ። ቤቶችን ከታደሱ በኋላ በቤተሰብ ውስጥ ያሉትን ወላጆች ሆነ ልጆች መጀመሪያ የስራ የመስራት አቅም አላቸው ወይ ነው ቼክ የምናደርገው። ስራ መስራት አቅም ካላቸው እነ ስሞል ቢዝነስ የምንላቸውን ነገር እንዲጀምሩ ሰፖርት ማድረግ ነው። የአዲስ አበባ ዩኒቨርሲቲ ኮምፒውተር ኢንጂነሪንግ የትምህርት ክፍል ምሩቅ የሆነችው የሀያ ሰባት ዓመቷ ትውልድ የሮትራክት ክለብ ከመቀላቀሏ በፊት የነበራት የበጎ ፈቃደኝነት ልምድ እምብዛም ነበር ሮትራክት ስር ከተቀላቀለች በኋላ ግን ህይወቷን የቀየረ ልምድ እንዳገኘች ትናገራለች። በጣም በጣም ደስ የሚለኝ ነገር ውስጥ አንዱ ሮትራክት ነው ማይ ላይፍ። አሁን ሁላችንም የምንለው ሁሌም ወር ፕራድ ሮትራክተርስ ነው እና እንኮራበታለን። ራሱ ሰዎችን በደምብ ትገናኝበታለሽ። ከዛም እንዳልኮች ደግሞ ልክ ፕሮጀክቶች ከተሰሩ በኋላ እዛ ጋ ሰዎቹን የሰውን እሺ፣ አሁን እንዲያውም ሌላ ሜንሽን ላረግልሽ የምፈልገው ሌላ ፕሮጀክት የሰራሁት ሮትራ ክለብ አቡ ጊዳ የሚባለው እና የትምህርት ቤት የስኩል ሰፕላይ ዶኔሽኖችን መስጠት ነበረ። ለልጆቹ እነኝ ደብተር፣ እርሳስ፣ ላጲስ ትናንሽ ነገሮች ማለት ለእኛ አሁን ብዙ አይታወቀንም፣ ግን ለልጆቹ ልክ ስንሰጣቸው የነበረው ደስታ ከምልሽ በላይ ማለት አይ ቲንክ እንደውም ሞር ያቆየኝ እሱ ነው ብያምናለሁ። አሁንም ራሱ ይሄ ፕሮጀክት ላይ ነበረ፣ የልጆቹ ደስታ ያስደስታል። እና እውነትም በትንሽ ነገር ትልቅ ኢምፓክት መፍጠር እንችላለን። ሶ ለዛም ነው በጣም ወደው ሮትራክተር መሆኔ። የሮትራክት ክለብ አባል የሆኑ ወጣቶች ትምህርት፣ የእናትና ልጅ ጤናና የአካባቢ ጥበቃን ጨምሮ ሰባት ፕሮጀክቶች ላይ በዋናነት ይሰራሉ። በበጎ ፈቃደኝነት የሚሰሯቸው ስራዎች ታዲያ ሰዎችን የመርዳት ልምድ እንዲያጎለብቱ ከማስቻሉም በላይ ወጣቶቹ የተለያዩ ክህሎቶችን እንደሚያዳብሩም አቤኔዘር ይገልጻል። ያላተረፍኩትን ጠይቅ። በጣም ደስ የሚል ሳቲስፋክሽን አለው። በቃ በቃላት ማገልጭው በቃ መስጠት ደስ ይላል ብቻ። ኒ ነገር ምን አይነት ደስታ ልበልሽ? በቃ በምንም ምንትን ልታኪማቸውን ደስታ አንዳንዴ የምንላቸዋለሁ ጓደኞቼ ስንሰጥ ለራሴ እንደሰጠው ነው የምቆጥረ ለራሴ ደስታው ለማግኘት እንደሚሆን ያክል ነው የሚሰማኝ። እና በዚህ ውስጥ በመሳተፊ እድለኛም ነኝ እና ሌሎችም ደግሞ አውቀው እንደዚህ አይነት ነገር ቢሳተፉ ምን አይነት ጥቅም ያገኛሉ የሚለውን ቢያዩ ደስ ይለኛል። የበጎ ፈቃደኝነት አገልግሎት ሀገራዊ አንድነትን እድገትንና የመረዳዳት ባህልን እንደሚያጠናክር የሚናገሩት ወጣቶች የማህበረሰቡንም ህይወት መለወጥ ያስችላል ይላሉ። ማህበረሰቡ ላይ ተጨባጭ ትልቅ ለውጥ የሚያመጣ ይመስለኛል። አሁን እንደኛ ያሉ ክለቦች ብዙ በስራቸው ብዙ ሜንበሮች እያፈሩ እያፈሩ ስለሆነ የሚሄዱት በአመት በዓመቱም ደግሞ እየተተካካ ስለሚሄድ ይሄ ትልቅ ኮሚኒቲ አስብ የሁሉ ወጣት ሀይል አንድ ላይ ተባብሮ ደግሞ እንደዚነት ስራዎችን ሲሰራ ብዙ ትልቅ አይነት ኢምፓክት ነው የሚኖሩ። በሀገርም ደረጃ በከተማም ደረጃ በአዲስ አበባ ብቻ ሳይሆን በአጠቃላይ ትውልድና ቤነዘር አሁን ለተሰማሩበት ሙያ መሰረት የሆናቸው በበጎ ፈቃድ ያከናወኗቸው ተግባራት መሆኑን ነው የሚገልጹት። ለብዙ ሰው ራሱ አሁን በተለይ ከማገኛቸው ተማሪዎች ጋር በቃ ጆይን አርጎ የምልበትን ምክንያት እሱ ነው። አሁን እንዳልኩሽ ዩኒቨርሲቲ ተማሪ ያለውኝ በቃ ምንም ኤክስፖሩን ማግኘት ፈልጌ ነው ሞር ቮለንተሪንግ የመጣውትኝ እና በዛም ምክንያት አሁን የምሰራበት እንዳልኩሽ ኢቨንት እና ማርኬቲንግ ነው። ኢቨንት ማዘጋጀት የጀመርኩት እዚሁ ሮሻክት ላይ ያለውኝ ነው ወይም ደግሞ ቮለንተር ስራዎችን ስሰራ ነው የተለያዩ ነገሮችን ስናደርግ ከቲም ጋር ከሌሎች ሰዎች ጋር እንዴት መስራት ይቻላል የሚለውን ትለምጃለሽ። ኮሚኒኬሽን ታዳብራለሽ። እንዲሁም ደግሞ አንድን ፕሮጀክትም ሆነ ኢቨንት እንዴት ኬሪ አውት ማድረግ ይቻላል የሚለውን ነገር በጣም ተመሬበታለሁ አለው። ይሄ ሶፍት ስኪል የሚሉት ነገሮችን በጣም ያገኘሁት ከሮተራክት ነው። እንዴ ነው ኮሚኒኬት አድርገን ይሄ ቲም ወርክ ኔጎሺዬሽን ስራዎች እንዴት ነው ማሳመን የምለውን ከሰው ጋር እንዴት ነው መስራት ተግባብተሽ መስራት የምችሉ ብዙ አይነት የሰው ባህሪ ያጋጥምሻል። እና በነፃ ደግሞ ካገለገልሽ ተከፍሎት ቢሆን ኖሮ እንዴት ያገለግል። አሁን ያገኘሁት እራሱ ስራዬን ስለ ሮትራክት የምታቅነች ማናጀራችን እና ከእሷ ጋር ራሱ ይሄኛው ባግራውንዱ መኖሩ ለእኔ ይጠቅሙኛል። አሁን ላለሁበት ስራ ማለት ነው። ወጣቶች ያላቸውን ጊዜና ትኩስ ጉልበት በአግባቡ ቢጠቀሙበት ለራሳቸውም ሆነ ለማህበረሰባቸው የመትረፍ አቅም አላቸው። የሚሉት ወጣቶች ባገኙት አጋጣሚና ጊዜ የበጎ ፈቃድ ስራዎች ላይ ቢሳተፉ ለራሳቸውም ሆነ ለማህበረሰቡ ጠቃሚ ነገር እንደሚያተርፉ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምሽት የመጨረሻ ዘገባችን የአሜሪካን ምርጫ ይመለከታል የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና ብዙዎች ደጋፊዎቻቸው ካለ ማስረጃ እንደ አውሮፓውያን አቆጣጠር የሀያኸው ምርጫ ተጨበርብሯል በማለት ሲከሱ ቆይተዋል በዘንድሮ ምርጫ ተመሳሳይ አድራጎት ሊፈጸም ይችላል በማለትም በማስጠንቀቅ ላይ ናቸው በዚህ ጉዳይ ላይ የአሜሪካ ድምጽ ያዘጋጀውን ዘገባ ቆንጅታዬ እንደሚከተሉ ታቀርባለች እንደ አውሮፓውያን አቆጣጠር በሁለት ሺህ ሀያው ፕሬዚደንታዊ ምርጫ ቀን ሚሽጋን ዲትሮይት ከተማ ላይ የነበረው ትዕይንት ነው የሚታየው። የዶናልድ ትራምፕ ደጋፊዎች ምርጫው ተጭበርብሯል በሚለው የእሳቸው መሰረተ ቢስ ውንጀላ ተበረታተው የምርጫ ባለስልጣናቱ የድምፅ ቆጠራውን እንዲያስቆሙ ግፊት ሲያደርጉ ነው። በመጪው ምርጫ ሚሽጋን ያሉ በርካታ የትራምፕ ደጋፊዎች የማጭበርበር ተግባር ይፈጸማል የሚል ስጋት እንዳላቸው እየተናገሩ ነው። አሁን ያለው መንግስት በሚያደርገው በሁሉም ነገር ላይ ጥያቄ መነሳት አለበት። ማለቴ ከዚያ የተለየ ነገር ብነግር ደስ ይለኝ ነበር፣ ነገር ግን ዛሬ አሜሪካ ያለው ነገር እንደዚህ አይደለም። ማንንም አናምንም ዋን ኬይስ አንድ እንኳን ከተገኘ በቂ ነው። አንድ ቦታ ከተገኘ ሁሉም ላይ ጥያቄ ለማንሳት በቂ ነው። የ2020 ምርጫ ተጭበርብሯል የሚሉትን ክሶች በተደጋጋሚ የዩናይትድ ስቴትስ ፍርድ ቤቶች ውድቅ አድርገዋቸዋል። ነገር ግን በምርጫው ተአማኒነት ዙሪያ የሚሰራጩት ሀሰተኛ መረጃዎች በሪፐብሊካኖች ዘንድ ተቀባይነት እያገኙ ነው የሄዱት። የሕዝብ አስተያየት ግምገማዎች በመንግስት ከተረጋገጡት የምርጫ ውጤቶች ይበልጥ የሚያምኑት ትራምፕ የሚነግሯቸውን ሊሆን እንደሚችል ይጠቁማሉ። ታዲያ በተቀራራቢ የምርጫ ድጋፍ ብርቱ ፉክክር በሚካሄድባቸው ግዛቶች ያሉ ባለስልጣናት የምርጫው ሂደት ከማጭበርበር አድራጎት እንደሚጠበቅ መራጩ ህዝብ እንዲተማመን ጥረት በማድረግ ስራ ተጠምደዋል። የሚነዙት አሳሳች መረጃዎች አደገኛ ሊሆኑ እንደሚችሉ ጆናታን ብሬተር የሚሽገን የምርጫ ቢሮው ባለስልጣን ያስረዳሉ። ሰዎች የምርጫ ባለስልጣናት እንዲያስፈራሩ ከዚያም የባሰ ነገር እንዲያደርጉ ሊያነሳሳም ይችላል። አካላዊ ጥቃት ባይፈጸም እንኳን ለዘለቄታው የምርጫ ስርዓቱ ላይ ያለውን እምነት ይሸረሽራል። ይህ ደግሞ ለሪፐብሊካችን መጥፎ ነው። ለዲሞክራሲያችንም ጥሩ አይደለም። በበርካታ ግዛቶች መራጮች በምርጫው ደህንነት እንዲተማመኑ ማረጋገጫ ለመስጠት የሚደረጉትን ጥረቶች ሪፐብሊካኖችም እያገዙ ናቸው። ጀስትን ሮበርክ ሚሽገን ኦታዋ ወረዳ ሪፐብሊካን የምርጫ ባለስልጣን ናቸው። ትልቅ ጥረት የሚጠይቅ ስራ መሆኑን ይናገራሉ። በሁሉም ደረጃ ያሉ የፖለቲካ መሪዎቻችንም ተጨባጩን እውነታና አሃዛዊ መረጃዎችን ፈልፍለው ማግኘት አለባቸው። ያ ካልሆነ በሂደቱ ላይ ያለን እምነት ችግር ይፈጥራል። ሚሽጋን ውስጥ የትራምፕ ታማኝ ደጋፊዎች የግዛቲቱ ዋና የምርጫ ጉዳይ ባለስልጣን የሆኑትን ዲሞክራቷን ጆስሊን ቤንሰንን መራጮች ካሉበት ቦታ በሚሰጧቸው ድምጾች አያያዝ ሂደት መመሪያዎች እና በመራጭ መዝገብ አያያዝ ጉዳይ በፍርድ ቤት ካሁኑ ክስ ከፍተውባቸዋል። የተከበራችሁ አድማጮቻችንና ተመልካቾቻችን የአሜሪካ ድምፅ የአረብ ምሽት ዝግጅታችን ይመስል ነበር አስማማየ ነው እያስተናገድኳችሁ ምሽቱን ከእናንተ ጋር ምሸው አብራችሁ ስለነበራችሁ እናመሰግናለን መልካም ምሽት ይሆንላቸው።